የደቡብ ሱዳን ሙርሌ ጎሳ አባላት ድንበር አቋርጠው ሰው መግደላቸውን የአካባቢውን ሰው ከብት የቀንድ ከብት ነድተው መውሰዳቸውን የክልሉ ፖሊስ ኮሚሽን አስታውቋል። ናኮር መልካ ዝርዝሩን ይዟል። የጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር አቡላ ኡቦንግ ክልሉ ከደቡብ ሱዳን ጋር የሚያጋራውን ድንበር ጥሰው ወደ ኢትዮጵያ የገቡ የሙርሌ ታጣቂዎች በኑዌር ዞን አኮቦ ወረዳ ውስጥ በነዋሪዎች ላይ ፈጽመዋል ያሉትን ጥቃት አስረድተዋል። ካንካን የሚባለው የአኮቦ ወረዳ አንድ ቀበሌ ነው። ጥቃት ፈጽመዋል ተብሎ አሁን እዚህ አካባቢ የሚላልሱ የደቡብ ሱዳን ጎሳዎች እነዚህ ሙርሌ ተብሎ የሚጠሩት ቤተሰቦች ናቸው። ከአካባቢ ያገኘ መረጃ ማለት ነው እና ጥቃት የተፈጸመባቸው ያው እናቶች የሚመላለሱበት አምቡላንስ ውስጥ የነበሩ ሰዎች ላይ ነው። ተኩሶ ሹፌሩን ጨምሮ ስምንት ሰዎች ወደ አሁኑ ነው የሞቱ። ሌላ ደግሞ እዚያ አካባቢ የነበሩት ሌሎች አምስት ሰዎች ከባድ አደጋ ደርሰባቸዋል። ታጣቂዎቹ ባለፈው ሳምንትም እንዲሁ ድንበር ጥሰው ገብተው ሁለት ሕጻናትን አግተው መውሰዳቸውን ገልጸዋል። በተጨማሪም ሰባ አንድ የሚደርሱ የቀንድ ከብቶችም መውሰዳቸውንም ተናግረዋል። ደረሰ የተባለውን ጥቃት ለምን መከላከል እንዳልተቻለ ሲያስረዱ በእነሱን ለመቆጣጠር ያስቸግራሉ። ምክንያቱም በጥናት የሚንቀሳቀሱ አልስር የሆናል አምስት ሲሆን እንደዚህ በ ለመቆጣጠር ይከብዳሉ። ምክንያቱም ያው ድንበር ዘሎ ይመጡና ቀደም እንዳልኩ ያው ከብት ለመዝረብ እነዚህ ህጻናትን ይነጥቁ ለመሄድ የሚል እንትን ላይ ታርጌት ስለሚያደረጉት ተቆጣጥሮ ለመከላከልም አስቸጋሪ ነው። የክልሉ ልዩ ኃይልና ሚሊሻዎች በስፍራው ሰላምና ጸጥታ የማስከበር ስራ እያከናወኑ መሆኑን የገለጹት ኮሚሽነር አቡላ፣ ሆኖም ተጨማሪ ትኩረት እንደሚያስፈልግ ገልጸዋል። እንደ ሀሳብ መሆን ካለበት የጋምቤላ መንግስት ብቻ ሳይሆን አጠቃላይ የሀገሪቱ መንግስት ከደቡብ ሱዳን ጋር አግሪመንት መግባት አለበት። ያው ግኝት ከኢትዮጵያና ደቡብ ሱዳን የሁለቱ ሀገራት እምነት ወሳኝነት አለው። ትኩረት መስጠት ያለበት የነዚህ ዘራፊዎች ላይ ካልተሰራ እነሱን ለመቆጣጠር በጣም ይከብዳል። የሞሌ ታጣቂዎች ፈጽመውታል የተባለው ጥቃት ዙሪያ እስካሁን ከደቡብ ሱዳን መንግስትም ሆነ በታጣቂዎቹ በኩል የተባለ ነገር የለም። የሙርሌ ጎሳ ታጣቂዎች ከስምንት ዓመት በፊት በኑዌር ዞንና አኟ ዞኖች ገብተው ከመቶ ሰባ ሰዎች በላይ መግደላቸውን፣ ህፃናትን አግተው መውሰዳቸውን፣ ከሁለት ሺህ በላይ ከብቶች መውሰዳቸውን ኮሚሽነሩ አስታውሰው በወቅቱም ጉዳዩ በዓለም አቀፍ ደረጃ ትኩረት አግኝቶ እንደነበር ተናግረዋል። በወቅቱ የመከላከያ ሰራዊት ወደ ደቡብ ሱዳን በመግባትና ታፍነው ከተወሰዱት ህጻናት መካከል ከመቶ ህፃናት በላይ ወደ ቤተሰቦቻቸው መመለሱን አስታውሰዋል። ለአሜሪካ ድምፅ ናኩር መልካ ካምቦ